ሕይወት የሚያጠፉና ሌሎችንም ጉዳቶች የሚያስከትሉ አደጋዎችን ከመነሻዎቹ አንዱ ያደረገው ውይይት ጠቅላይ ሚኒስትር አብይ አህመድ ዛሬ መሠረታቸውን በኦሮሚያና በአማራ ክልሎች ካደረጉ ተፎካካሪ ፓርቲዎች መሪዎች ጋር አድርገዋል። እስክንድር ፍሬ ዝርዝሩን ይዟል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያና በአማራ ክልሎች ከሚንቀሳቀሱ ፓርቲዎች አመራሮች ጋር ያደረጉት ውይይት የሰማንያ ስድስት ሰዎች ሕይወት ካለፈበት የቅርብ ጊዜ ክስተት በኋላ የመጀመሪያው ነው። የኦሮሚያና የአማራ ክልሎችን የሚያስተዳድሩት ኦዴፓና አዴፓ አመራሮች እንደዚሁም መሠረታቸውን በሁለቱ ክልሎች አድርገው የሚንቀሳቀሱ ተፎካካሪ ፓርቲዎች አመራሮች በውይይቱ ላይ ተገኝተዋል። ጠቅላይ ሚኒስትሩ ባደረጉት የመክፈቻ ንግግር የውይይቱ መነሻ የቅርብ ጊዜዎቹ ክስተቶች መሆናቸውን አብራርተዋል። የዛሬ ስብሰባ ዋነኛ ዓላማ በሁለቱ ክልሎች እና በሁለቱ ሕዝቦች መካከል ከቅርብ ጊዜ ወዲህ በእነሱ ምክንያት በሌሎችም ኃይሎች ምክንያት መቃቃር፣ ጠብ፣ ግጭት የሰዎች ሕይወት መጥፋት እየተባባሰ መጥቷል። ሁለቱን ክልሎች በሚያስተዳድሩት ገዢ ፓርቲዎች መካከል ተመሳሳይ ውይይት መደረጉን ጠቅላይ ሚኒስትሩ አስታውሰዋል። የዛሬ ውይይትም የዚያ ተከታይ መሆኑን የጠቀሱት በኦሮሚያ በኩል ያሉ የሚፎካከሩ ፓርቲዎች፣ በአማራ ክልልም ያሉ የሚፎካከሩ ፓርቲዎች አሁን ስልጣን ላይ ያሉ የሚሆኑ ነገ ስልጣን እንደመያዝ የሚሰሩ የሁለቱ ሕዝቦች ሰላም ታክቲካል ስላልሆነ ዛሬም ነገም ከነገ ወዲያም አስፈላጊ በመሆኑ እና የጋራ አጀንዳም ስለሆነ በጉዳዩ ላይ ያለን ምልከታ ተነጋግረን፣ እንዴት ነው በህዝቦች መካከል ቅራኔ ሳይፈጠር አብሮ መኖር መዝለቅ የሚቻለው፣ ምናልባት ፖለቲካል ቅራኔዎች ካሉ የሰው ህይወት ሳይጠፋ በንግግር፣ የታሪክ ቅራኔዎች ካሉ የሰው ህይወት ሳይጠፋ ንብረት ሳይወድም በንግግር የሚሆንበትና በዚያ ንግግር ሰዎች እየተማማሩ አብሮ መኖርን የሚያጠናክሩበትን መንገድ ለመፍጠር በመንግስት ካደረግነው ውይይት ተጨማሪ ከእናንተ ጋር መነጋገር ያስፈልጋል ብለን ነው። መሰረታቸውን በሁለቱ ክልሎች ባደረጉት ፓርቲዎች መካከል የሚፈጠር ቅርርብ ዘርፈ ብዙ ጠቀሜታ እንዳለውም ጠቅላይ ሚኒስትሩ አብራርተዋል። ኢትዮጵያ ውስጥ እንደምታውቁት የጨዋታ ህጉ በሚጫወቱትም በሚያዩትም ሰዎች በደንብ የታወቀ አይደለም። በጨዋታው ሜዳ ያሉ ሰዎችም ህጉን በትክክል አያውቁትም። ተመልካቾቹም እንደዚሁ። በዚህ ምክንያት ብዙ ጊዜ የሚፈጠሩ አደጋዎች የሰው ህይወት የሚያጠፉ፣ ንብረት የሚያወድሙ እና በዋዛ ፈዛዛ የሚታልፉ እየሆነ ነው። ይህን እያደረገ ያለው አንዱ የአንደኛውን ቁስ በትክክል አለመገንዘብ። በአማራ ክልል የሚንቀሳቀሱ ፓርቲዎች ኦሮሚያ ክልል ያለውን ብሶት እና ቅራኔ የሚያውቁበት እድል ቢፈጠር፣ ኦሮሚያ ክልል ያሉ ፓርቲዎች አማራ ክልል ያለውን መሰል ፔን የሚያውቁበት እድል ቢፈጠር። ምናልባት ነገ በጥምር መንግስት ብትሆኑ ወይም አብራችሁ ምስርበት ቻንስ ቢፈጠር ምንም የማይተዋወቅ ለረዥም ዓመታት ፖለቲካ ውስጥ የቆየ ድርጊት ከምንሆን አልፎ አልፎ በጋራ አጀንዳዎች ላይ እየተነጋገርን ለህዝቦች ሰላም ለህዝቦች አንድነት እና አብሮነት ምክክር ማድረግ ይሻላል በሚል ነው የዛሬውን መድረክ የጠራ ነው። ፎከስ ያደረግነው በአማራ ክልል ክልሉን እየመራ ያለው ፓርቲና የሚፎካከሩ ፓርቲዎች በኦሮሚያም ክልሉን የመራብ ያለ ፓርቲ እና የሚፎካከሩ ፓርቲዎች ላይ ፎከስ ያደረገ ነው። በቀጣይነትም በአማራና በትግራይ ክልሎች የሚንቀሳቀሱ ፓርቲዎች እንደዚሁም በኦሮሚያና በአጎራባች ክልሎች የሚንቀሳቀሱ ፓርቲዎች የሚሳተፉበት ተመሳሳይ ውይይት እንደሚኖር ጠቅላይ ሚኒስትሩ ጠቁመዋል። ዛሬ የተካሄደውን ውይይት ተከትሎ የተደረሰበት ድምዳሜ የተደረገ ስምምነት ስለመኖሩ ግን በጠቅላይ ሚኒስትር ጽፈት ቤት የፌስቡክ ገጽ ላይ የወጣው መግለጫ አያመለክትም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ do oh, way.